ማህደረ ዜና፣ ሰሜን አፍሪቃዊቱን አረባዊት ሀገር ሊቢያን ከሰላማዊ ጠንካራ ሀብታም ሌሎችን ደጋፊ ማዕከልነት ወደ ጦር አበጋዞች መፈልፈያ የአሸባሪዎች መፈንጫ ከተሸነሸነች የስደተኞች መገደያ መደፈሪያ፣ መሰቀያ፣ መሸጫ፣ መለወጫ ገበያነት ከዘቀጠች ለዘጠኛ ዓመት ወራት ቀሯት። ዘንድሮም ጀነራል ኸሊፋ ሀፍጣር እንደ 2011ዱ ዘመኑ በሙሉ እንደ ጎርጎርያኑ አቆጣጠር ነው። እንደ ሙስጠፋ አብዱጀሊል ከቤንጋዚ፣ ፈይዝ አልሳራጅ እንደ ሞአመር ቃዛፊ ከትሪፖሊ አንዳቸው ሌላቸውን ለማጥፋት ይዛዛታሉ። አልሲሲና ኤርዶሃን በእርግጥ የ2011ዎቹን ሳርኮዚ፣ ካሜሩን ወይም ኦባማን አይደሉም። ግን የተበተነችውን ሊቢያን ይበልጥ ለማጥፋት ወይም ለመጠፋፋት ለሚዛዛቱት ኃይላት መጠፋፈያ ያቀብላሉ። ዛቻ ዘመቻው፣ መነሻ ዳራው፣ ማጣቀሻ እንድምታው መድረሻችን ነው። ላፍታም አብራችሁን ቆዩ። ኒኮላስ ሳርኮዚ ከፓሪስ ዴቪድ ካሜሩን ከለንደን ባራክ ኦባማ ከዋሽንግተን ተባባሪ ደጋፊዎቻቸውን አስከትለው መጋቢት 2011 ሊቢያን ያስደበደቡት የሊቢያን ሕዝብ ከሊቢያዊ ገዥው ነፃ ለማውጣት ብለው አስ ብለው ነበረ። እነ ሳርኮዚ ያዘመቱት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጦር የሊቢያን የረጅም ጊዜ ገዥን የልጅ ቤተሰቦቻቸውን ህይወት ከነ ስርዓታቸው መግደል ማስወገዱ በርግጥ አልተካደም። የፓሪስ ለንደን፣ ዋሽንግተን መሪዎች ነፃ ያወጧትን ሀገር ለስደተኞች ጤራነት፣ ለአሸባሪዎች መፈልፈያ፣ ለጦር አበጋዞች መፈንጫነት ማስረከባቸውም ሀቅ ነው። ያኔው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም የ2011 ጥፋት የአሜሪካ ዲፕሎማቶች ህይወት እስኪጠፋ ዘገዩ እንጂ አልካዱትም። ይህን ጣልቃ የምንገባ ከሆነ ቃዛፊ ከተወገዱ በኋላ መደረግ የሚገባውን ነገር እኛም አውሮፓዎችም ብዙም አላሰብንበትም ነበር። አሜሪካ እናመሰግናለን የሚለው መልእክት ሲያስደስተን፣ ጥሩ ስሜት ሲፈጥርብን ያኔ ማህበረሰብ ወይም ሀገር ዳግም ለመገንባት ጥረት መደረግ ነበረበት። ፕሬዝደንት ባራክ ኦባማ 2016 የነ ኦባማ ስህተት በይፋ ከመ ታመን ከመነገሩ ባለፍ ግን የሊቢያ የጦር፣ የዲፕሎማሲ፣ የፖለቲካ መሪዎችንም ሆነ የውጭ ደጋፊዎቻቸውን እያስተማረው ነገር አለመኖሩ ነው። ዚቁም መንበሩን ቶብሩክ ምስራቅ ሊቢያ ያደረገው አንዳንዴ የምስራቅ ሊቢያ ምክር ቤት ተብሎ የሚጠራው መንግስት ጠቅላይ ሚኒስትር አብዶላህ አልታኒ በቀደም እንዳሉት ያቺ ሀብታም ሰፊ ስልታዊት ሀገር ዛሬ በከባድ እሳተ ገሞራ እንደተናወጠ አካባቢ ናት ጠቅላይ ሚኒስትሩ እንደሚሉት ሊቢያን የገለባበጠው ነውጥ የሚቆመው ግን ያው በሌላ ነውጥ ነው ጦርነት ሊቢያ ውስጥ ባለፉት አመታት የሆነው ከባድ እሳተ ገሞራ ነው በ2014ና 2013 ከነበረ ሁኔታ ጋር ሲነጻጸር ፈጣሪ ምስጋና ይግባውና እድሜ ለሊቢያ ብሔራዊ ጦርና ለጠቅላይ አዛዡ ቤንቃዚ ደራንና ደቡባዊ አካባቢዎች ላይ ድል ተቀዳጅቷል። አሁን ትሪፖሊ አጠገብ ናቸው። ሊቢያ ዛሬ ከ50 ሺ የሚበልጡ በአብዛኛው የአፍሪቃ ስደተኞች ይሰቃዩባታል። አሳኒ የሚመሩትን እውቅና ያለሽ መንግስትን ጨምሮ ሶስት ጠንካራ ኃይላት በየጎጡ የተደራጁ በመቶ የሚቆጠሩ ሚሊሻ ቡድናትን አሰልፈው ይጋደሉ ያጋድሉባታል። ከአፋኒ መንግስት ሌላ የተባበሩት መንግስታት ድርጅት የመሰረተው የሊቢያ የብሔራዊ ስምምነት መንግስት ትሪፖሊን ይቆጣጠራል። ከአሳኒ መንግስት ጋር ያበሩት ራሳቸውን የሊቢያ ብሔራዊ ጦር ጠቅላይ አዛዥ ብለው የሰየሙት ጀኔራል ኸሊፋ ሀፍጣር ቤንጋዚ ላይ ሆነው ትሪፖሊዎችን ለማጥፋት ይዝታሉ። ቱርክና ግሪክ፣ ግብፅ ወይም ሳውዲ አረቢያና ቀጠር የቆየ ቂም በቀላቸውን ማራገፊያ አድርገዋታል። ዘገቦች እንደሚጠቁሙት ትሪፖሊ አካባቢ በሸመቁ ሚሊሻዎች በሚደገፈው መንግስትና ሀፍጣር በሚያዙት ጦር መካከል ካለፈው ሚያዚያም እስካለፈው ህዳር በተደረገው ውጊያ ብቻም ከ1200 በላይ ሰዎች ተገድለዋል። 300ሺህ የሚጠጋ ህዝብ ተፈናቅሏል። በየስፍራው የተገደለም የታገተም አካሉን ያጣው ስደተኛ አፍሪቃዊን እስካሁን በቅጡ የቆጠረው የለም። በአፋኒ ቃል እሳተ ገሞራው አሁንም ቀጥሏል። ጄኔራል ሀፍጣር የ26 ዓመት ወጣት የጦር መኮንን በነበሩበት በ1969 ኮሎኔል ሞሐመር ቃዛፊ የመሩት መፈንቅለ መንግስት ተባባሪ ነበሩ። በ1987 ቻድ ውስጥ በተደረገው ውጊያ ተማረኩ። ከምርኮ እንደተለቀቁ በአሜሪካኖች ተመልምለው የቀድሞ አለቃቸውን ከስልጣን ለማስወገድ ሶስት መቶ ያክል ወታደሮችን አስከትለው ድንበር ላይ ውጊያ ከፈቱ። ተሸነፉ። ሲሸነፉ አሜሪካኖች አሜሪካ ወስደው እዚያው አሜሪካ እያኖረዋቸው ያዙ። የአሜሪካኖች ሰላይ መሆናቸው በሰፊው ስለሚታመን በሊቢያዎች ዘንድ ሲወገዙ ሲወቀሱ የኖሩት ጄኔራል ከ2015 ወዲህ ሊቢያን ከዘራፊዎችና ቀማኞች ነፃ ለማውጣት የሚፋለሙ ሀገር ወዳድ ይባሉ ይዘዋል። ባለፈው ሚያዚያ ትሪፖሊን በዕለታት እድሜ ለመቆጣጠር ዝተው ነበር። ልክ እንደ ቻድ ሊቢያ ድንበሩ ውጊያም ዛቻው ከዛቻ አላለፈም። ባለፈው ሳምንት እንደገና ፎከሩ። ጦራቸው ዓለም አቀፍ እውቅና ያለውን የጠቅላይ ሚኒስትር ፈይዝ አልሳራጅን መንግስት መነቃቅሮ ለመጣል የሰዓታት እድሜ ነው የቀረው እያሉ ዋአስበሐት ወክረን ልልሙጅሪሚን የስተድዕፉነ ፊ ለሃሊ ብቁወት ስላሕ ትሪፖሊ የወንጀለኞች መሸሸጊያ ሆናለች። ትሪፖሊ ባለሥልጣናት ህዝቡን በጠመንጃ ኃይል አስገድደው እየገዙት ነው። ትሪፖሊ የሚገኙ የመንግስት ተቋማትን ተቆጣጥረው የሊቢያ ህዝብን ሀብት በጠራራ ፀሐይ ይዘርፋሉ። ስለዚህ ትሪፖሊን የቀፈድዳትን ሰንሰለት ለመበጠስ ዛሬ ወሳኝ ውጊያ ለመክፈት መወሰናችንን አስታውቃለሁ። ጥቃቱ ለትሪፖሊ ህዝብ ደስታ ለማጎናጸፍ ከተማይቱን በታሪክ እንደምትታወቀው የስልጣኔ ርዕሰ ከተማ ለማድረግ ያለመነው። ጠቅላይ ሚኒስትር ፈይዝ አልሳራጅ ከትሪፖሊና አካባቢዋ ባለፍ ብዙም የሊቢያን ግዛት አይቆጣጠሩም። የሀፍጣርን ዛቻ ለማጣጣል ግን አልሰነፉም። ቅዠታን አሏቸው ጀኔራሉን። ውድ ነፃ ወገኖቼ ሆይ የእኒያ ውሸታሞችን ቅዠት እንዳታምኑ ቃላትና ሉባልታዎቻቸውን እንዳትቀበሉ። ለትሪፖሊ የመጨረሻ የሚባል ሰዓት የለም፣ ያለው ቅዠት ነው። ትሪፖሊን መቆጣጠርም ሆነ መውረር ብሎ ነገር የለም። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በ2015 ባሳለፈው ውሳኔ መሰረት የሊቢያ ህጋዊ መንግስት በአልሳራጅ የሚመራው የትሪፖሊ መንግስት ነው ግብፅ ሳውዲ አረቢያ የተባበሩት አረብ ኤምሬቶች ግን በግልጽ የሚደግፉት የአልሳራጅን መንግስት ለማፍረስ የሚዋጉትን ጠንካራውን ጄኔራል ነው። ፈረንሳይና ሩሲያም ወደ ጄኔራሉ ያዳላሉ ነው የሚባለው። የሞስኮ መንግስት እውቅና ይኑራቸው አይኑራቸው እስካሁን አልተረጋገጠም እንጂ የሩሲያ ቅጥረኛ ወታደሮች ከሀፍጣር ጦር ጎን ሆነው እንደሚዋጉ እንደሚያማክሩም መገናኛ ዘዴዎች ዘግበዋል። ፕሬዚደንት ዶናልድ ትራምፕ ባለፈው ሚያዝያ ለጄኔራል ሀፍጣር ስልክ ደውለው በጸረ ሽብር ዘመቻው የጋራ ጉዳይ ላይ ባሉት ርዕስ ከመነጋገራቸው ባለፍ ዩናይትድ ስቴትስ የምትደግፈውን ኃይል እስካሁን በስም አልጠቀሰችም። ይሁንና ብዙ ታዛቢዎች እንደሚስማሙበት ፕሬዚደንቱ ዓለም አቀፍ እውቅና ያለውን መንግስት መሪዎች አግልለው ጄኔራሉን ማነጋገራቸው ራሱ ዩናይትድ ስቴትስ ለማን እንደቆመች መስካሪ ነው። ከሳውዲ አረቢያና ሳውዲ አረቢያ ከምትመራቸው ግብፅና አረብ ኤሚሬቶችን ከመሳሰሉ መንግስታት ጋር ዓይንና ላጫ የሆነችው ትንሽቱ ሀብታም ሀገር ቀጠር ደግሞ የድሮ አቋሟን ቀይራ ድጋፏን ለትሪፖሊ መንግስት እየሰጠች ነው። በሊቢያ ጉዳይ አድፍጣ የቆየችው ቱርክ በቅርቡ ከትሪፖሊው መንግስት ጋር የባህር ኃይል ስምምነት በተፈራረመች ማግስት የሀገሪቱ ፕሬዝደንት ረሰብ ጠይብ ኤርዶሃን እንዳሉት የትሪፖሊ መንግስት ከጥቃት የሚከላከል ጦር ለማዝመት የሚያግዳቸው ነገር የለም። ሊቢያ ን በለ ር ታለ ኑሳ ሊቢያ የእኛን ድጋፍ ከጠየቀች በተለይ በቅርቡ ወታደራዊ ስምምነት ከተፈራረምን ወዲህ ሊቢያ የምትፈልገውን ያህል ወታደራዊ ኃይል እናዘምትላታለን። ወታደራዊ ስምምነት በማድረጋችን ምንም አይነት እንቅፋት የለብንም ል እንቅፋቱ የህግ ወይም የስምምነት ጉዳይ እንዳልሆነ ፕሬዚደንቱ በእርግጥ አላጦተም አልቀረምም የሀፍጣር ዛቻ የተሰማው ኤርዶሃን ያሉትን ባሉ በሁለተኛው ቀን ነበረ። የሀፍጣር ዛቻ በተሰማ በሳልስቱ ትናንት ደግሞ የግብጹ ፕሬዚደንት አብዱልፈታህ አልሲሲ የአንካራ ትሪፖሊን ውል ወረቀት ላይ ለማስቀረት እንደሚያሴሩ በተዘዋዋሪ ግን ቴሌቪዥን ካሜራ ፊት አረጋገጡ። ወደ ሀርዳ ባለፉት ዓመታት ሊቢያ ውስጥ የሚሆነውና የአገሪቱ መንግስት ትሪፖሊ ውስጥ እንኳን በነፃነት የማይንቀሳቀሰው የሚሊሻዎችና የአሸባሪዎች ታጋች በመሆኑ ነው። የቱርክና የትሪፖሊ መንግስታት ስምምነት እንደተሰማ የቱርክ የረጅም ጊዜ ባላንጣ ግሪክም ተንደርድራም ከተልኮው ጦርነት ተመስጋለ። ቱርክ እና ግሪክ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባላት ናቸው። ግን ግሪክ ከቱርክ አገዛዝ ነጻ ከወጣችበት ከ1832 ወዲህ ሁለቱ ተጎራባች ሀገራት ጠላቶች ናቸው። ግብፅ፣ ሳውዲ አረቢያና ቀጠር የአረብ ሊግ አባላት ናቸው። ከ2015 ወዲህ ግን ጠላቶች ናቸው። ዩናይትድ ስቴትስ የእስራኤል የአረብና የአውሮጳ ተከታዮቿን መንግስታት አስከትላ ሶሪያን ለመቆጣጠር ከሩሲያ ከኢራንና ደጋፊዎቻቸው ጋር ተቃርነው ሶሪያዎችን ያጫርሳሉ፣ ተራውን ህዝብ ያፋጃሉ፣ ጥንታዊ ታሪካዊቱን ሀገር ያውድማሉ። ኢራንና ሳውዲ አረቢያ ከየደጋፊዎቻቸው ጋር ሆነው ጎራ ለይተው የመኖችን ይገድላሉ፣ ያጋድላሉ። ሊቢያም ሶስተኛዋ የውክልና ጦርነት አስተናጋጅ አረባዊት ሀገር ሆናለች። ነጋሽ መሐምድ ነኝ። ቸር አሰማ።